ኤስቢኤስ ሬዲዮ ወቅታዊ ጉዳዮች። አንድ አዲስ ጥናት እንደሚያመለክተው ከሆነ አውስትራሊያውያን ወጣቶች መንጃ ፈቃድ ለማውጣት ከመጣደፍ ይልቅ በአብዛኛው የሕዝብ ትራንስፖርት መጠቀሙን እየመረጡ ነው። ዓለም አቀፍ ጥናቱ የተካሄደው በሞናሽ ዩኒቨርሲቲ አማካኝነት ሲሆን በሜልበርን፣ ብሪስበን፣ ለንደን፣ ኒውዮርክና አትላንታ ያሉ ወጣቶችን በተለያዩ የዕድሜ ደረጃዎችና የገቢ መጠንን አያይዞ የጉዞ ባሕርያቸውን ያነጻጸረ ነው። ከኒውዮርክ በስተቀር በተቀሩት ጥናቱ የተካሄደባቸው ከተሞች ያሉ ወጣቶች ባለፉት አስር አስራ አምስት ዓመታት ውስጥ በሕዝብ ትራንስፖርት የተጓዙባቸው ኪሎ ሜትሮች ጨምረዋል። በሞናሽ ዩኒቨርስቲ ሲቪል ምህንድስና ዲፓርትመንት ገዲብ ተመራማሪ ዶክተር አሌክሳ ዴልቦሽ ወጣቶችን የሕዝብ ትራንስፖርት ለመጠቀም ግድ ያላቸውን ነገሮች ሲጠቁሙ በጥቅሉ ወጣቶች ልማዳዊ የአዋቂዎች የሕይወት ጉዞ መዳረሻን ለመከወን ረጅም ጊዜያት ይፈጁባቸዋል። ካለፉት ትውልዶች በበለጠ ለረጅም ጊዜያት ዩኒቨርስቲ ውስጥ ይቆያሉ። የሙሉ ሰዓት ሥራ ለማግኘት ጊዜ ወስድባቸዋል። ወደ ጋብቻ ፈጥነው አይዘልቁም። ቤት ለመግዛት፣ ልጆች ለማፍራት የሚወስድባቸው ጊዜ ረጅም ነው። ይህም ማለት መኪና ለመግዛት የሚያስችል ገንዘብ አይኖራቸውም። ስለሆነም ዕድሜያቸው በመጠኑ ገፋ እስከሚል ድረስ አስፈላጊያቸው አይደለም ብለዋል። አያይዞም ቪክቶሪያ ውስጥ ዕድሜያቸው ከ18 እስከ 23 ያሉ ወጣቶች መንጃ ፈቃድ የማውጣቱ ቁጥር ከ2000 ዓ.ም ጀምሮ እየቀነሰ መምጣቱን በፐርሰንት አስደግፈው ሲገልጡ የመንጃ ፈቃድ ማግኘቱ ከ76 ፐርሰንት ወደ 57 ፐርሰንት ዝቅ ብሏል። በ2025 የመንጃ ፈቃድ የሚያወጡ ታዳጊ ወጣቶች ቁጥር በግማሽ የቀነሰ ይሆናል ብለዋል። የቪክቶሪያ የህዝብ ትራንስፖርት ተጠቃሚዎች ማኅበር ተጠሪው ዳንኤል ባውን በበኩላቸው በተለይም ሲድኒና ሜልበርን የህዝብ ቁጥራቸው እየበዛ በመምጣቱ ሳቢያ መኪና ከማሽከርከር ውጪ ያሉ አማራጮች እየጎሉ መሆኑን ሲያመላክቱ የእግር ጉዞ፣ ብስክሌት መንዳት፣ ትራንስፖርት በተወሰኑ አካባቢዎች ከወዲያ ወዲህ ለማለት ፈጣን ሆነው የሚገኙበት ሁኔታ አለ። በመሀል ከተማ ነዋሪዎች ለሆኑት ሰዎች የቅርብ ጓደኞቻቸው በዚህ አካባቢ ስለሚኖሩ የሚማሩበት ትምህርት ቤት ወይም ዩኒቨርሲቲ በዛው ቀዬ በመሆኑ ለነሱ መኪና መጠቀም አማራጭ አይደለም። ስለሆነም መኪና ማሽከርከር ለመልመድና መንጃ ፈቃድ ለማውጣት የሚያስቸኩላቸው ነገር የለም። እናም እኒህ ዓይነት ያኗኗር ሁኔታዎች ተደማምረው ይመስለኛል የዚህ አይነቱ ውጤት የተገኘው በማለት የመኖሪያ የመማሪያና የቅርብ ጓደኞች የሚገኙባቸው አካባቢዎች ታዳጊ ወጣቶችን መኪና ማሽከርከር ለመልመድም ሆነ መንጃ ፈቃድ ለማውጣት የማያስቸኩላቸው ታካይ ነገሮች እንደሆኑ ይጠቁማሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። ደስታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።